የቦሮ ዲሞክራሲያዊ ፓርቲ የውጭና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር መብራቱ አለሙ ዛሬ መጋቢት አራት 2017 ዓ ም ለአሜሪካ ድምፅ በሰጡት ቃለ መጠይቅ የፓርቲው የፖለቲካ ዘርፍ ኃላፊ እና የቤኒሻንጉል ጉሙዝ ክልል ምክር ቤት አባል አቶ ዮሐንስ ተሰማ በክልሉ የተደረገውን ህገ መንግስታዊ ማሻሻያ በመቃወማቸው ታስረዋል ብለዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ስብሰባ ወደ አዲስ አበባ ሊወጣ ሲል ኤርፖርት ውስጥ ተይዞ አሁንም ደረቅ ጣቢያ ላይ ነው ያለው። አራተኛ ቀኑ ይዟል፣ ወደ አራት አምስተኛ ቀኑ ወደ ፍርድ ቤትም አልቀረበም፣ ያለመከሰስ መብቱም አልወረደም። በዛሬው እለትም ሌሎች ተጨማሪ ሁለት አባላት መታሰራቸውን አመልክተዋል። ሌላ ማዕከላዊ ኮሚቴ አባል ታስሯል፣ ሌላም አባል ልዝም ማሶሰ ታስሯል። ኦልሞስት ስሩ የቀጠለበት ሂደት አለ። አሁን ሶስቱ ነው አይደል? እንግዲህ ይቀጥላል ብለን እንጠብቃለን። ያው እንግዲህ ሐሳብን በሐሳብ ማሸነፍ ካልተቻለ ወደ እስር ነው የሚገባው። ከዚህ ቀደም እነሱ ስለዚህ ታስረው የተፈቱ ናቸው። ከዚህ ቀደም በዛሬ ዕለት ታስረዋል የተባሉት የፓርቲው አባላት አንደኛው የማዕከላዊ ኮሚቴ አባል አቶ ሽባባው ኃይሌ ሲሆኑ ሁለተኛው ደግሞ አቶ ሙሉቀን አስፋው መሆናቸውን ዶክተር መብራቱ ተናግረዋል። ሶስቱም ሰዎች እዛው በቤኒሻንጉል ጉሙዝ ክልል መታሰራቸውንም ገልጸዋል። ይህን ጉዳይ በማስመልከት በዛሬ ዕለት መግለጫ ያወጣው ፓርቲው በአመራሮች ላይ የተጀመረው እስራት ወከባና ዛቻ እንዲቆም ከሕግ አግባብ ውጪ የታሰሩትም በአስቸኳይ እንዲፈቱ በማለት ጠይቀዋል። በፓርቲው ላይ በስፋት ተከፍተዋል ያለው የስም ማጥፋት ዘመቻም እንዲቆም አሳስበዋል። ዶክተር መብራቱ አለሙ በሰጡት ቃለ መጠይቅ ከየካቲት 9 እስከ 11 2017 ዓ ም በነበረው የክልሉ ምክር ቤት ስብሰባ ተደርጓል ያሉት የሕገ መንግሥት ማሻሻያ የክልሉን ምክር ቤት አባላት ቁጥር የሚያሳድግና አዳዲስ የምርጫ ክልሎችን የሚያቋቁም እንደሆነ ጠቅሰው ሂደቱ የፌዴራሉን ህገ መንግስት የሚቃረን እንዲሁም ለክልሎች ባልተሰጠ ስልጣን የተከናወነ ነው ብለዋል። የህገ መንግስቱ አንቀጽ መቶ ሶስት ቁጥር አምስትን ብታየው የፌዴራሉ የህዝብና ቤቶች ቆጠራ ውጤት ለተንተርሶ ጥናት አድርጎ ብሔራዊ ምርጫ ቦርድ የምርጫ ክልሎችን ለፌዴሬሽን ምክር ቤት ያቀርባል የፌዴሬሽን ምክር ቤት ደግሞ ስልጣን ብሔራዊ ምርጫ ቦርድ አጥንቶ ያቀረቡትን የምርጫ ክልሎች መርምሮ ያጠብቃል ይላል። ፌዴሬሽን ምክር ቤት ነው የሚወስነው እንጂ የክልል ምክር ቤቶች በዚህ ጉዳይ ላይ ስልጣን የላቸውም። የኛ ይግባኝ ተደረገ የተባለው ህገ መንግስታዊ ማሻሻያ ከፌዴራሉ ህገ መንግስት ጋራ የሚቃረን ብቻ ሳይሆን በክልሉ ያሉትንም ዞኖች ህዝብ ቁጥር ከግምት አላስገባም ያሉት ዶክተር መብራቱ የፌዴራል ህገ መንግስት ጉዳዮች አጣሪ ጉባኤ በጉዳዩ ላይ ትርጉም እንዲሰጥበት ፓርቲው ጥያቄ ማቅረቡን ገልጸዋል። ስለ ህገ መንግስታዊ ማሻሻያውና ስለ ፓርቲው አባላት እስር ጉዳይ በተመለከተ ከቤኒሻንጉል ጉሙዝ ክልል የኮሚኒኬሽን ቢሮ ኃላፊ አቶ መለሰ በየነ ስልክ በመደወል አስተያየት ለማግኘት ያደረግነው ጥረት ስብሰባ ላይ ነኝ የሚል መልስ በመስጠታቸው ለዛሬ ሊሳካልን አልቻለም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ